ሰላም ለእናንተ ይሁን ጋቢና ቪኦኤ ጀመረ ከአሜሪካ ድምፅ ዛሬ ምሽት አብራችሁን ከቆያችሁ ከሚቀርቡላችሁ ጉዳዮች መካከል ከአንደኛ እስከ አስረኛ ክፍል የተዘጋጁት መጽሐፍት ለተማሪዎች ያው በሀገራችን ደረጃ የግዕዝ ቋንቋ በማንኛውም የግዕዝ ቋንቋ በደረጃው ማወቅ ለሚፈልግ ግለሰብም ሆነ ማህበረሰብ በአጠቃላይ እንዲጠቅም ሆኖ ነው የተዘጋጀው የግዕዝ ቋንቋን ከአንደኛ ክፍል እስከ አስረኛ ክፍል ላሉ ተማሪዎች የሚያስተምሩ መጻሕፍት ከሰሞኑ ተመርቀዋል። የመጻሕፍቱን አዘጋጅ ናኦሚ ኖቅ ጅራነው ቀደም ብለን የሰማናቸው ከእሳቸው ጋር ያደረግነው ቆይታ ሙሉ ክፍል በምሽቱ ይደመጣል። ይህና ሌሎች ጉዳዮች የተካተቱበትን የምሽቱን ስርጭት ሀብታሙ ስዩም እመራለሁ። ኤልያስ አስማረ ደግሞ የድምፅና የምስል ምህንድስናውን ይከውናል። አብራችሁ እንድትቆዩ እንጋብዛለን። ወደ ቀዳሚው ዝግጅት እንሻገር። ጋቢና ቪኦኤ ከአሜሪካ ድምፅ ወደ እናንተ የሚቀርብ ልዩ ወጣቶች ላይ የሚያተኩር መሰናዶ ነው። አብራችሁን ስለሆናችሁ በእጅጉ እናመሰግናለን። የኢትዮጵያ ጥንታዊ የቤተ ክህነትና የቤተ መንግስት የሥራ ቋንቋ ሆኖ ያገለግል የነበረው ጥንታዊ የግዕዝ ቋንቋ ከአንደኛ እስከ አስረኛ ክፍል ላሉ ተማሪዎች ለማስተማር የሚያገለግሉ የመማሪያ መጽሐፍት ከሰሞኑ ተዘጋጅተው ተመርቀዋል። መጽሐፍቱ የተዘጋጁት በጋዜጠኛ ደራሲና የግዕዝ ቋንቋ መምህርት ነዋሚን ዋቅጅራ ነው። መምህርት ነዋሚንን ከኤደን ገረመው ጋር ቆይታ አድርገዋል። በመቀጠል ይሰማል። አንስኢ ርእሰኪ ሰዋሰወ ግዕዝ እምነ አንስኢ ርእሰኪ ሰዋሰወ ግእዝ እምነ አርድእት ደቅ እስመበ ጊዜ ልህቅነ አርድእት ደቅ እስመበ ጊዜ ልህቅነ አንስኢ ርእሰኪ ሰዋሰወ ግእዝ እምነ የግእዝ ቋንቋ እናታችን ወይ ራስሽን ቀና አድርጊ አርድእት ደቅ እስመበ ጊዜ ልቅነ በቤትሽ ያደግን ህጻናት ልጆችሽ በጊዜው በሰዓቱ አድገረልሻልና፣ በጣም ነው የማመሰግነው። መምህርት ኑሀሚን ዋቅጅራ እስቲ ሙሉ ስምሽን፣ የስራ ኃላፊነትሽን፣ ሙያሽን፣ እውቀትሽን አስታውቂልኝ። እሺ፣ አመሰግናለሁ። እኔም ተጋባዥ እንድሆን ስላደረጋችሁኝ መምህርት፣ ደራሲና ጋዜጠኛ ኑሀሚን ዋቅጅራ እባላለሁኝ የግዝ→የግዕዝ መምህርት ነኝ። በኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን የመገናኛ ብዙሃን በዋና አዘጋጅነት ነው ማገለግለው በአሁኑ ሰዓት። እሺ መምህርት፣ ከዚህ ቀደም የተለያዩ መጽሐፍትን ጽፈሻል። ራስሽንም ስታስተዋውቂ ደራሲ ነኝ ነው ያልሺው። እስቲ የጻፍሻቸውን መጽሐፎች ጥቀሽልኝ፣ ከዛን ጀምር። እሺ አመሰግናለሁ። ያው እንግዲህ ጻፍኳቸው፣ በህትመት ላይ ያልወጡ ወደ ሶስት መጽሐፍቶች ይኖራሉ። ግን ቀጥታ ለመጀመሪያ ጊዜ የዛሬ ስምንት አመት በአየር ላይ የዋለው ዋናው ማህቶተ ጥበብ ዘልሳነ ግዕዝ የሚለው የግዕዝ ጋይድ መጽሐፍ ነው። ወደ ሶስት መቶ ዘጠና ገጽ እነዚህ ከአንደኛ እስከ አስረኛ ክፍል ያሉት መጽሐፍት ደግሞ በዛን ሰዓት ከ ዘጠና ዘጠኝ ዓመተ ምሕረት ጀምሮ እየተጻፉ ያሉና ሁለት ሺህ አምስት ላይ ተጠናቀው የነበሩ ሁለት ሺህ ስድስት ዓመተ ምሕረት ማህቶተ ጥበብ ዘልሳነ ግዕዝ የሚለው የግዕዝ ቋንቋ መጽሐፍ ዋናው ጋይድ መጽሐፍም ሲታተም በጀርባ ቀድመው የተሰሩ መጽሐፍ ተብለው የተገለጹ በጊዜ እና በሂደት በአሁኑ ሰዓት ለህዝብ ታትመው የቀረቡት መጽሐፍቶች ናቸው እንግዲህ እኔ እስካሁን ድረስ አስራ አንድ የግዕዝ መጽሐፍትን ነው ጽፌ ለህዝቡ ያደረስኩት አሁን ደግሞ በቅርቡ ከአንደኛ ክፍል እስከ አስረኛ ክፍል ላሉ ተማሪዎች አገልግሎት የሚውል የግዕዝ መማሪያ መጽሐፍት አዘጋጅተሻል በመጀመሪያ እንግዲህ እንኳን ደስ አለሽ። ለዚህ እንኳን አብሮ ደስ አለን። አመሰግናለሁ። ክብር ይስጥልን። እነዚህ መጽሐፍቶችን ለማዘጋጀት ምን አነሳሳሽ? ምን ያህል ጊዜ ወሰደብሽ? እንግዲህ ይህን መጽሐፍ ለማዘጋጀት ዋና መነሻ የሆነኝ ያው ወደኋላ የሚመለሱኝ አንዳንድ ታሪኮች አሉና እኔ የግዕዝ ቋንቋ ትምህርትን ለመማር እድለኛ ሆኜ በደብረ ገሊላ አማኑኤል ካቴድራል አንደኛ ደረጃ ትምህርት ቤት ውስጥ ነው እንግዲህ ለመማር የበቃሁት ተወልጄ የሚያደጉት በአዲስ አበባ ልዩ ስሙ አማኑኤል ካቴድራል ቤተክርስቲያን አካባቢ ነው እና መጋቤ ምስጢራት ጌዲዮን መኮንን የሚባሉ መምህር ይሄንን የግዕዝ ትምህርት ሲያስተምሩ እዛው ግቢ ውስጥ ነበርና እዛ ስማር የነበረው እግዚአብሔር ፈቅዶ በተማርኩበት ትምህርት ቤት እሳቸው ከዚህ ዓለም ድካም ባረፉ ሰዓት ተወዳድሬ እዛ ቦታ ላይ የግዝ መምህር ሆኜ ነበርና እና በዛን ሰዓት ከትምህርት ቢሮ እየመጡ በሚጎበኙበት ሰዓት የማስተምራቸውን ሌሰን ፕላን እና አመታዊ እቅዱንም በግዝ ነበር እና ማዘጋጀ ነበር። አስራ ዘጠኝ ዘጠና ዘጠኝ አመተ ምህረት ላይ በእንዲህ አይነት መልኩ የግዝ መጽሐፍት ቢዘጋጅ ለተማሪዎችም ለትምህርት ቢሮም ጥሩ ነው የሚል ኮመንት የተሰጠኝ ስለነበረ ያንን የትምህርት ቢሮ መጥተው የሰጡኝን ሀሳብ መነሻ በማድረግ ሁለት ሺህ ዓመተ ምህረት ላይ በማህበረ ቅዱሳን አቡነ ጎርጎሎስ አንደኛና ሁለተኛ ደረጃ ትምህርት ቤት በግዕዝ መምህርነት ጉጋ ሲሸፍን እዚህ በሶስት ደረጃ የተዘጋጁ መጽሐፍት ነበሩ። መጀመሪያ በየአመተ ምህረቱ ከአንደኛ እስከ አስረኛ ክፍል ያሉትን ከሁለት ሺህ አመተ ምህረት እስከ ሁለት ሺህ አምስት ዓመተ ምሕረት ድረስ አዘጋጅቼ ተማሪዎቹ እንዲማሩበት ዘጠነኛ ዓመተ ምሕረት ጀምሮ የተጀመረ ስራ ነው እንግዲህ እግዚአብሔር ፍቅዶ ዛሬ ለዚህ ደረሰው እንግዲህ ረዥም ጊዜ ፈጅቷል እንደሚባለውም ግዕዝ ጥንታዊ ቋንቋ ነው ይሁንና ደግሞ እየጠፋ ያለ ነው ብዙዎች ከቤተ ክርስቲያን አካባቢ ካሉ ሰዎች በስተቀር ሌሎች ይህንን ትምህርት ለማወቅ ለመማር እንኳን ቢፈልጉ የሚያገኙበት ሁኔታ አልተመቻቸም ነበር እና ይህን ያክል ዘመን የግዕዝ ቋንቋ በሌሎች ሀገራት በተለይም ደግሞ ባደጉት በለጸጉት ሀገራት በዩኒቨርሲቲ ደረጃ በሚሰጥበት ሁኔታ ኢትዮጵያ ውስጥ ግን ይህንን ማሳደግ ያልተቻለበት ነገር ምንድን ነው እስከ ዛሬ ዘገኝ? መልካም ጥያቄ ነው። የግድ መነሳትም ያለበት ጥያቄ ነው። የግዕዝ ቋንቋ ያው ታሪካችንም ስንረዳው እስከ አስራ ሁለተኛው መቶ ክፍለ ዘመን ድረስ በኢትዮጵያ ብሔራዊ የቤተ ክህነትና የቤተ መንግስት ቋንቋ ሆኖ ሲያገለግል እንደነበረ ያው ከታሪክ የምንረዳው ነገር ነው። ከዛጉዌ ሥርወ መንግስት በኋላ የአማርኛ ቋንቋ በግዕዝ ቋንቋ ተተክቶ የግዕዝ ቋንቋ የቤተ ክህነት ብቻ ሆኖ እንዲቀር ነው እየተደረገው እና እንግዲህ እስካሁን ድረስ ይሄ ነገር ተራዝሞ እዚህ ደረጃ ያልደረሰበት ምክንያት የግዕዝ ቋንቋ የቤተ ክህነት ወይም የቤተ ክርስቲያን ቋንቋ ነው የሚል እሳቤ ስለነበረ ነው። ነገር ግን እውነታዊያ ሳይሆን የኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን ስርዓተ አምልኮዋን ትምህርቷን እና መንፈሳዊ እሴቷን የምታስተላለፍበት ቋንቋ የግዕዝ ቋንቋ ቢሆንም የግዕዝ ቋንቋ የኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን እምነት ተከታዮች ቋንቋ ብቻ አይደለችም። ነገር ግን የኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን እምነት የግዕዝ ቋንቋ የአደራ እናት ናት የአደራ ቋንቋ የሆነውን የግዕዝ ቋንቋ በስርዓተ አምልኳ፣ በአብነት ትምህርቷ እየተጠቀመች ጠብቃ ለዛሬው ትውልድ ያስተላለፈች ነችና፣ ትልቁ እስካሁን ድረስ ታቅፎ የቀረበት ዋናው ምክንያት ምንድን ነው? የግዕዝ ቋንቋ የቤተ ክህነት ቋንቋ ነው፣ በተለይም የኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን እምነት ተከታዮች ብቻ ነው የሚል የተሳሳተ አመለካከት ስላለን ነው። የግዕዝ ቋንቋ የሁሉም ቋንቋ ነው፣ የሕዝብ ቋንቋ ነው፣ የዓለም ቋንቋ ነው፣ በተለይ የኢትዮጵያ ቋንቋ ነው። ነገር ግን ከሃይማኖቱ ጋር ያለው ነገር ምንድን ነው? የግዕዝ ቋንቋን ስንረዳ ሁለት አይነት አስተምህሮ አለው። የመጀመሪያው የአብነት ትምህርት ወይንም ስርዓተ አምልኮ ይባላል። እንደ አረብኛ ቋንቋ፣ አረብኛ ቋንቋ የእስልምና እምነት ተከታይ ወገኖቻችን ስርዓተ አምልኳቸውን ይፈጽሙበታል። አረብኛን ቋንቋ በቋንቋ ደረጃ ደግሞ ሁላችንም እንማረዋለን። የግዕዝ ቋንቋም እንደዛው። ይሄ አንቺ ያዘጋጀሽው የመማሪያ መጽሐፍ ማንኛውም ሰው ምናልባትም በሌላ እምነት ውስጥ ላሉት ሰዎች እንዲያነቡ ወይም ደግሞ እውቀት እንዲያጎለብቱ ለማድረግ የተዘጋጀ ነው ወይ? ምን ምን ነገሮችን አካቷል? ከአንደኛ እስከ አስረኛ ክፍል የተዘጋጁት መጽሐፍ ለተማሪዎች ያው በሀገራችን ደረጃ የግዝ ቋንቋ በማንኛውም የግዝ ቋንቋን በደረጃው ማወቅ ለሚፈልግ ግለሰብም ሆነ ማህበረሰብ በአጠቃላይ እንዲጠቅም ሆኖ ነው የተዘጋጀው። በሁለት አይነት ቋንቋ የተዘጋጀው በግዕዝ እና በአማርኛ ነው ተተርጉሞ ማለት ነው። ከፊደል ይጀምራል፣ ቁጥሮች ይኖሩታል። መራሕያን ወይንም መሪ ቋንቋዎች ወይንም ደግሞ መሪዎች የምንላቸው ይኖሩታል። በተለይም ደግሞ ኮንቨርሴሽን የምንነጋገርበት የምንግባባበት፣ በአጠቃላይ እንደ እንግሊዝኛ እንደ አማርኛ እንደ ሌሎች ቋንቋዎች የመግባቢያ ቋንቋ ነው መሄድ ያለበት ምንድን ነው? ማንኛውም የትምህርት መጽሐፍቶች ሲዘጋጁ በየጊዜው ሪቫይዝድ እየተደረጉ በባለሙያ በሊቃውንት የሚታዩ ስለሆነ ሁለት ሺህ አስራ ስድስት ዓመተ ምህረት ላይ አሁን ባለው ሂደት እየሄድኩ ያለሁት የዚህ ከአንደኛ እስከ አስረኛ ክፍል የታተሙ መጽሐፍት ለምረቃ በደረሱበት ሰዓት እስከ ትምህርት ሚኒስቴር ድረስ በቦታው ላይ ተገኝተው ባለቤትነትን እንዲያሳውቁ ጥሪ ተደርጎ ነበር። ተወክለው የመጡም ሰዎች አሉ። አሁን እየሄድኩበት ያለው ሂደት ምንድን ነው? በትምህርት ቢሮ ደረጃ፣ በትምህርት ሚኒስቴር ደረጃ ቋንቋው ደግሞ በአደራም ይዛ የተቀመጠችው የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ቅዱስ ሲኖዶስ የወከላቸው ሊቃውንተ ቤተክርስቲያንና እና የትምህርት ሚኒስቴር ተወካዮች ሆነው ይሄንን መጽሐፍት በአጠቃላይ በማየት ፔዳጎጂካል ፊቲንግ ሲስተሙን በማስተካከል በተሻለ መልኩ አድርገው ለሁለት ሺ አስራ ስድስት ዓመተ ምህረት ከግለሰብነት ወደ ሀገር አቀፍነት፣ ወደ ተቋምነት ተረክበው ይሄንን እነዚህን መጽሐፍት ለትውልድ የሚያስተላልፉበት ሂደት ነው። እንግዲህ ሄድ የጀመርኩት ከጥቅምት ሀያ ጀምሮ እንግዲህ ያው አገልግሎት እየሰጠ ነው የሚገኘው። የመጨረሻው ጥያቄ የሚሆነው የግዕዝ ቋንቋን ለማስፋፋት በቀጣይም ደግሞ በከፍተኛ የትምህርት ተቋማት ውስጥ እንዲሰጥ ለማድረግስ ምን አይነት ነገሮችን አስበሻል? አቀደሻል? ሰው መገንዘብ አለበት የምትሆኑ ነገር ካለ እዚሁ ላይ አብረሽ አያይዘሽ ንገሪ እሺ ያለሁኝ በድጋሚ እንግዲህ የግዕዝ ቋንቋ አንዳንድ ጊዜ ስናየው ሂደቱን ያልጠበቀ አካሄድ ሄዷል ብዬ ነው እኔም ማም ነው። ለምንድን ነው ይሄንን ያልኩበት ምክንያት ከጥንት ጀምሮ እኛ ተማሪ ሆነንም ከነበርንበት ጊዜ ጀምሮ በትምህርት ቢሮ ደረጃ በሀገር አቀፍ የማትሪክ ፈተና ላይ የግዕዝ ትምህርት ፈተና ይሰጣል። ሁሉም የሚያውቀው ነው። ከዛ ደግሞ አልፎ የአማርኛ ቋንቋ ተማሪዎች በማይነር ኮርስ ሆኖ የግዕዝ ቋንቋ ይሰጣል። አሁንም ደግሞ በአዲስ አበባ ዩኒቨርሲቲ ደረጃ በባህር ዳርም በተለያዩ ዩኒቨርሲቲዎች በከፍተኛ ደረጃ የግዕዝ ቋንቋ በዩኒቨርሲቲ ደረጃ ይሰጣል። እነዚህ ይሄ ትምህርት እየተሰጠ በላይኛው ሌቭል ላይ እየተሰጠ እያለ አካሄዱን ያልጠበቀ ነው ያልኩበት ምክንያት ከታች ያልተገነባን ህፃን ላይ ማስቀመጥ ነው እየሆነብን ያለው። የእኔ ዋናው መልእክት ምንድን ነው፣ ይሄ ነገር ከታች ጀምሮ ህጻናቱን ከአጸደ ህጻናት ጀምሮ እያስተማርናቸው ብንሄድ እላይላለው የትምህርት ለተዘጋጀው የመማር ማስተማር ሂደት ምቹ የሆነ ነገር ነው የሚሆነው። ጠንክሮ ከትምህርት ቢሮ ጀምሮ የሚመለከተው አካላት በሙሉ በዚህ ላይ ጠንክሮ መስራት እንዳለበት መልእክቴን አስተላልፋለሁ። እሺ፣ እጅግ አብዝቻ አመሰግናለሁ ስለነበረን ቆይታ እንዲሁም ስለሰጠሽኝ ጊዜ። እኔም አመሰግናለሁ። ክብር ይስጥልን። በመከታተል ላይ ያላችሁት ጋቢና ቪኦኤ ነው። ከአሜሪካ ድምፅ አብራችሁን ስለሆናችሁ በእጅጉ እናመሰግናለን። በመቀጠል ደግሞ ወደ ትግራይ ክልል እናቀናለን። በኢትዮጵያ ትግራይ ክልል ዋና ከተማ መቀሌ የሚኖሩ ወጣቶችና ሕጻናት ከሰሞኑ ሰላማዊ ሰልፍ አድርገዋል። በሰልፉ በኢትዮጵያ መንግስትና በክልላቸው መንግስት መካከል የተደረሰው የሰላም ስምምነት በቅርቡ ወደ ትምህርት ቤት እንዲመለሱ እንደሚያስችላቸው ተስፋቸውን ገልጸዋል። በ2015 ዓ ም ጦርነቱ ከተቀሰቀሰ ጊዜ አንስቶ ላለፉት ሁለት ዓመታት በትግራይ ክልል የሚገኙ ትምህርት ቤቶችና ሌሎች በርካታ አገልግሎቶች ተዘግተው ቆይተዋል። ዘገባው የአሶሼትድ ፕሬስ ነው። ስመኝሸ ቆይታ ቀርበዋለች። በትግራይ ክልል ዋና ከተማ መቀሌ ባለፈው ሳምንት ቅዳሜ የተካሄደው ሰላም ለሁሉም የተሰኘው ሰላማዊ ሰልፍ የተዘጋጀው በትግራይ ልማት ማህበርና በአካባቢው ታዋቂ በሆነው ሰርከስ ትግራይ ትብብር ነው። በፖሊስ ኦርኬስትራ እየተመሩ በከተማዋ የተለያዩ አካባቢዎች ከተዘዋወሩ 600 ሰልፈኞች መካከል ወደ 200 የሚጠጉት ህጻናት ሲሆኑ የሰርከስና ማርሻል አርት ክህሎታቸውን በሰልፉ ላይ አሳይተዋል። ሩት ገብረ ህይወት በሰልፉ ላይ ተሳታፊ ከነበሩ ህጻናት መካከል አንዷ ናት። እኔ የሚያስደስተኝ ሰላም መኖሩ እንደገና ወደ ትምህርት ቤት መመለሴ የተፈናቀሉትም ወደ ቤታቸው መመለሳቸው የታመሙትም መድኃኒት ማግኘታቸውና ተጨማሪ እርሃብና ሞት የማይኖር መሆኑ ነው። የትግራይ ልማት ማህበር ዋና ዳይሬክተር አቶ ተስፋሁነኝ ኃይለማርያም በበኩላቸው በሁለቱ ተፋላሚ ወገኖች መካከል የተደረሰው የሰላም ስምምነት ለትግራይ ህዝብ ወሳኝ ነው ብለዋል። በዚህ ጊዜ ከትግራይ ህዝብ በላይ ጦርነት የሚያስከፍለው ነዳና የሰላምን ዋጋ የተረዳ ህዝብ በዓለም ላይ የለም። ስለዚህ ለትግራይ የሰላም ስምምነት ማለት ከበባውና እገዳው ይነሳል፣ ትግራይም የቀሪው ዓለም አካል ትሆናለች ማለት ነው። ይሄ የሰላም ስምምነት ለትግራይና ለእኔ ያለው ትርጉም ህመምተኞች መድኃኒት ያገኛሉ፣ ተጨማሪ የስቃይና ረሃብ ቀናት አይኖሩም፣ ልጆቻችን ትምህርት ቤት ይሄዳሉ እና ሌሎች በርካታ ጥቅሞች አሉት ማለት ነው። አሶሴትድ ፕሬስ በዘገባው የሰላም ስምምነት ቢደረስም በአፈፃፀሙ ዙሪያ አንዳንድ ጥርጣሬዎች እንዳሉ አመልክቷል። የኢትዮጵያ ፌዴራል መንግስት የእርዳታ አቅርቦት ወደ ትግራይ ክልል የተለያዩ አካባቢዎች እየተሰራጨ መሆኑን ቢገልጽም አንዳንድ የትግራይ ነዋሪዎች ግን በቂ አይደለም ማለታቸውንም ይጠቅሳል። በኢትዮጵያ መንግስትና በትግራይ ክልል አመራሮች መካከል በተደረሰው ስምምነት መሰረት የሁለቱም ወገን ወታደራዊ አዛዦች የህወሀት ኃይሎች ትጥቅ የሚፈቱበትን ሁኔታ እየተወያዩ ሲሆን የሰርከስ ትግራይ ጸሐፊ እና መምህር የሆነው እዮብ ብርሃኔ ለሰላም ያለውን ተስፋ እንዲህ ሲል ገልጿል። እንግዲህ ምንም ለመግለጽ በጣም በቀላል የሚገለጽ ነገር አይደለም። ባይዘወይ ሁሉም ነገር ቃላት ላይገኝለት ይችላል እና የቆየንበት ህይወት ምን ላይ ነበርን የሚለውን ነገር አይተን ያ ነገር ሁሉም ቆሞሮ ያ ሁሉ የነበረው ችግርና መከራ አልፎ አሁን ደግሞ ስለ ሰላም ማውራት ስንጀምር በጣም ደስታውን መግለጽ ይከብዳል። ምክንያቱም ትግራይ ስለ ሰላም የሚታሰብ ነገር አልነበረም ሁሌ የምንሰማው ድምፅ የምናየው ነገር ሁሉም ሁል ጊዜ ችግርና መከራ ሰቆቋ ስለነበረ የኤርትራ ኃይሎችና ሌሎች ጥቃት ያደረሱ ኃይሎች ከክልሉ እስካልወጡ ድረስ ተዋጊዎቹ ትጥቅ እንደማይፈቱ የትግራይ ክልል ምልክት እያሳየ መሆኑን አሶሴትድ ፕሬስ ጠቅሷል። በጥቅምት 2013 ዓ ም በኢትዮጵያ ፌዴራል ኃይሎችና በትግራይ ክልል ኃይሎች መካከል የተከፈተው ጦርነት ላለፉት ሁለት ዓመታት የዘለቀ ሲሆን በመቶ ሺዎች ለሚቆጠሩ ወታደሮችና ንጹሐን ዎች ህልፈት ምክንያት በመሆኑ ከሁለተኛው ዓለም ጦርነት ወዲህ በአፍሪካ ታሪክ ውስጥ ከፍተኛ ሞት የታየበት አስከፊ ጦርነት መሆኑን አሶሲኤትድ ፕሬስ በዘገባው ጠቅሷል። በሰላማዊ ስምምነት ግጭት ውስጥ ከቆመበት ድረስም ከግማሽ ሚሊየን በላይ ሰዎች ህይወታቸውን እንዳጡም አመልክቷል። ጋቢና ቪኦኤ ከአሜሪካ ድምፅ ይቀጥላል። በመቀጠል ከሰሞኑ በዚህ በዩናይትድ ስቴትስ ወደ ተደረገ የተቃውሞ ትዕይንትና የሻማ ማብራት ስነ ስርዓት እናቀናለን። በቻይናውያንና በትውልደ ቻይናውያን የተደረገ ነው። ምክንያቱ ደግሞ በቻይና መንግስት ላይ ያነጣጠረ ነው። እንዲሁም ደግሞ በሀገሪቱ ውስጥ እየተፈጸመ ነው የሚባለው ኮቪድ ቫይረስን የኮቪድ ወረርሽኝ ቫይረስን ተከትሎ የመጣውን እጅግ ጥብቅ የሆነ ቁጥጥርን የሚመለከት እንደሆነ ተሰምተዋል። ቆንጅታ እየታሰማናለች ዩናይትድ ስቴትስ የሚኖሩ ወይም እየተማሩ ያሉ ቻይናውያን ሎስ አንጀለስ፣ ኒውዮርክ እና ዋሽንግተንን ጨምሮ በተለያዩ አካባቢዎች የሻማ ማብራት ስነ ስርዓትና ህዝባዊ ስብሰባዎችን በማካሄድ የቻይና ኮሚኒስት ፓርቲና መሪው ከስልጣን እንዲለቁ ጠይቀዋል። ሃንግ ዋንግ ከሎስ አንጀለሱ ትዕይንት አዘጋጅ ተማሪዎች መካከል አንዱ ነው። ቻይና ውስጥ ሰው እየሞተ ነው ብለዋል ተማሪው ሃንግ ዋንግ። ዩናይትድ ስቴትስና ቻይና ውስጥ የቤጂንግን ጥብቅ የኮቪድ-19 መቆጣጠሪያ ፖሊሲ በመቃወም ሰልፎች እየተካሄዱ ነው። ኒውዮርክ በተካሄደ ተቃውሞ ላይ የተገኙት ሊን ጂያው ሜይ ሲናገሩ እንዲህ ብለዋል። ከቤት መውጣት ባለመቻላቸው የቤታቸውን ብድር ክፍያ ለመክፈል ያልቻሉ ብዙ ሰዎች አሉ። ከቤት አትውጡ የሚለው ትዕዛዝ መቀጠሉ ሳይንሳዊ አይመስለኝም። ትክክል አይደለም ነው ያሉት ሊዮ ዣሜይ። በሎስ አንጀለሱ የሻማ ማብራት ላይ የተገኘችው ና ለቤተሰቦቼ እሰጋለሁ በሚል ፍራቻ ማንነቷን መግለጽ ባለመፈለግ ማክስ በሚል ስም ጥሩኝ ያለችው ተማሪ የመንግስቱ ጸረ ኮቪድ ፖሊሲ በሽታው ከሚያደርሰው የበለጠ ጉዳት እያደረሰ ነው ብላለች። ብዙ ሰው የሚሞተው በጥብቁ ፖሊሲ ምክንያት ነው፣ ረሃብ ሰውን እየገደለው ነው ስትል አስረድታለች። ባለፈው ሳምንት በሰሜን ምዕራብ ቻይና በሚገኝ የመኖሪያ ላይ ረሰው የሰው ሕይወት የጠፋበት እሳት ቃጠሎ ተቃውሞውን እንደቀሰቀሰው የሚታወስ ነው። አካባቢው ሙስሊሞቹ ዊገሮች የሚኖሩበት ነው። በመንግስቱ ጸረ ኮቪድ ፖሊሲ የተነሳ የሕንፃው በአደጋ ጊዜ መውጫ በር ከውጪ ተቆልፎ ስለነበር ነዋሪዎቹ ከቃጠለው ሊያመልጡ እንዳልቻሉ አንዱ ነዋሪ ለቪኦኤ ገልጸዋል። የእሳት አደጋ ባለስልጣኑ ደግሞ ነዋሪዎቹ ሌላ የአደጋ ጊዜ መውጫ በር መኖሩን አላወቁም ነበር ብለዋል። ዩናይትድ ስቴትስ ውስጥ ያለ የዊገሮች የዜና ማሰራጫ 44 ሰዎች በእሳት አደጋው እንደሞቱ ዘግቧል። ሌሎች ዘገባዎች ደግሞ አራት ሰዎች እንደሞቱ ነው የገለጹት። የሎስ አንጀለሱ የሻማ ማብራት ስብስብ በቃጠለው የሞቱትን ለማሰብ ብቻ አይደለም ያለችው የቻይና መንግስት ይበቀልኛል በሚል ስጋት ኪኪ ብላችሁ ጥሩኝ ያለችው ሌላዋ ተሳታፊ እንዲህ ስትል አስረድታለች። በእሳት አደጋው የሞቱት አርባ አራቱ ዜጎች እያንዳንዳቸው እያንዳንዱን የቻይና ሕዝብ የሚወክሉ ናቸው። እኔም አንቺም ልንሆን እንችል ነበር ሁላችንም እዚያ ከባድ ቃጠሎ የደረሰበት ህንፃ ውስጥ ልንሆን እንችል ነበር። ዛሬ እኛ ድምፃችንን ካላሰማንና አንዳች እርምጃ ካልወሰድን፣ ዓለም ላይ ስለዚህ ጉዳይ ማንም ሊሰማ አይችልም ብላለች። ሀሚድ ኬሪም ደግሞ ቻይናዊ ዊገር ሲሆኑ ዋሽንግተን ውስጥ የአንድ ምግብ ቤት ባለቤት ናቸው። የቻይና መንግስት በዊገሮች ላይ በሚከተለው አፋኝ ፖሊሲ ላይ የተቃውሞ እንቅስቃሴ እንዲያውም ዘግይቷል ባይ ናቸው። ሀሚድ ም የሩምኪው ቃጠሎ የሁሉንም ሰው ልብ ነው ያቃጥለው፣ ብለዋል ሐሜድ። ሰው እንዲነሳሳ አድርጓል። ተቃዋሚ ሰልፈኞቹን አከብራቸዋለሁ፣ ደግፋቸዋለሁ። እንደኔ አመለካከት ከሆነ ግን ተቃውሞ ትንሽ ዘግይቷል። ቢሆንም አሁንም መደረጉ ጥሩ ነው ብለዋል ቤጂንግ በሺንጂያንግ ክፍለ ግዛቷ ላይ ስለምትፈጽማቸው አድራጎቶች የሚቀርቡ ነቀፋዎችን ሽብርተኝነትን ለመታገልና በአካባቢው ጸጥታና ብልጽግና እንዲሰፍን ያደረግኩት ነው በማለት ስታስተባብል ቆይታለች። አድማጮቻችን፣ በሚቀጠል ሳምንታዊው የስፖርት መሰናዶ ይቀርባል። ኬኔዲ አባተ ይቀጥላል። የፊፋ የዓለም ዋንጫ የሩብ ፍጻሜ የተፋላሚ ሀገራት እየተለዩ ነው። የመጨረሻ 16ቱን ከተቀላቀሉ ብሔራዊ ቡድኖች ውስጥ የሩብ ፍጻሜ የተፋላሚዎችን ለመለየት ቅዳሜና እሁድ በተካሄዱ የጥሎ ማለፍ ጨዋታዎች አራት ብሔራዊ ቡድኖች ወደ ሩብ ፍጻሜ አልፈዋል። ቅዳሜ ኔዘርላንድስ ዩናይትድ ስቴትስን ሶስት ለአንድ፣ አርጀንቲና ደግሞ አውስትራሊያን ሁለት ለአንድ በማሸነፍ የመጨረሻ ስምንቱን ተቀላቅለዋል። ሁለቱ ቡድኖች በሩብ ፍጻሜው እርስ በርስ ይገናኛሉ። እሁድ ዕለት በተካሄዱ ጨዋታዎች ደግሞ ፈረንሳይ ፖላንድን ሶስት ለአንድ፣ እንግሊዝ ደግሞ ሴኔጋልን ሶስት ለዜሮ በመርታት ወደ ሩብ ፍጻሜው ያለፉ ሲሆን ሁለቱ ቡድኖች በሚያደርጉት ግጥሚያ ወደ ግማሽ ፍጻሜ የሚያልፈው ሀገር ይለያል። የአፍሪካ ሻምፒዮኗ ሴኔጋል በመጀመሪያው አጋማሽ ጥሩ እንቅስቃሴ ብታደርግም የእንግሊዙ ግብ ጠባቂ ፒክፎርድ ካዳናት የዲያ ሙከራ ውጭ ለግብ የቀረበ ሙከራ ማድረግ አልቻለችም። በማጥቃት የተሳካላት እንግሊዝ በአንጻሩ አራት ኢላማዎችን የጠበቁ ሙከራዎችን አድርጋ ሶስቱን ወደ ግብ ቀይራለች። በዓለም ዋንጫው ድንቅ ብቃቱን እያሳ የሚገኘው ምባፔ በነገሰበት የፈረንሳይና ፖላንድ ጨዋታ ወጣቱ አጥቂ ሁለት አስደናቂ ግቦችን ከማስቆጠር በተጨማሪ ዢሩ ያስቆጠራትን ኳስም አመቻችቶ ማቀበል ችሏል። ቅዳሜና እሁድ ወደ ሩብ ፍጻሜ በማለፍ የመጨረሻ ስምንቱን የተቀላቀሉ አራት ቡድኖች ከየምድባቸው አንደኛ ሆነው ያለፉ ናቸው። ዛሬና ነገ በሚካሄዱ ጨዋታዎች ደግሞ ሩብ ፍጻሜውን የሚቀላቀሉ ቀሪ አራት ብሔራዊ ቡድኖች ይለያሉ። እንግሊዛዊው የፊት መስመር ተጫዋች ራይም ስተርሊንግ የቤተሰቡ ቤት በዘራፊዎች በመሰበሩ ምክንያት የዓለም ዋንጫውን አቋርጦ ወደ አገሩ ተመልሷል። ቤተሰቦቹ በቤት ውስጥ እንዳሉ የታጠቁ ዘራፊዎች ቤቱን ሰብረው መግባታቸውን ተከትሎ ራይም ስተርሊንግ በኳታር የሚገኘውን የእንግሊዝ የዓለም ዋንጫ ቡድን ትቶ ወደ ለንደን መመለሱን የስፖርት መገናኛ ብዙሀን ዘግበዋል። የቡድኑ አሰልጣኝ ጋሬስ ሳውዝጌት ትናንት እሁድ ሴኔጋልን 3 ለዜሮ አሸንፈው ወደ ሩብ ፍጻሜ ከተቀላቀሉ በኋላ ዜናው አረጋግጠዋል ሰውዝጌት ከጨዋታው በኋላ በሰጠው አስተያየት አንዳንድ ጊዜ እግር ኳስ በጣም አስፈላጊ ነገር አይደለም፣ ቤተሰብ ቅድሚያ ሊሰጠው ይገባል ብሏል። አክሎም ስተርሊንግ ወደ ካታር ተመልሶ ቅዳሜ ከፈረንሳይ ጋር ለሚደረገው ግጥሚያ ይደርስ እንደሆን አላውቅም ሲል ተናግሯል። የስተርሊንግ መኖሪያ ቤት በታጠቁ ዘራፊዎች የተሰበረው ቅዳሜ ምሽት እንደሆነ ታውቋል። ይሁን እንጂ ዘራፊዎቹ ስለፈጸሙት ድርጊት እስካሁን በይፋ የታወቀ ነገር የለም። የቼልሲ አጥቂ ስተርሊንግ ኅዳር 23 በግል ጉዳይ ወደ እንግሊዝ ከተመለሰው የአርሰናሉ ተከላካይ ቤን ዋይት በመቀጠል ብሔራዊ ቡድኑን ለቆ ወደ ሀገሩ የተመለሰ ሁለተኛው ተጫዋች ነው። ፈረንሳዊቷ ፍራፓር የወንዶችን የዓለም ዋንጫ ጨዋታ በመዳኘት የመጀመሪያዋ ሴት በመሆን ታሪክ ሰርታለች። ሐሙስ ዕለት በአልባይት ስታዲየም የተካሄደውን የጀርመንና የኮስታሪካን የመጨረሻ የምድብ አምስት ጨዋታ በመምራት ስቴፋኒ ፍራፓር በወንዶች የዓለም ዋንጫ ውድድር የዳኘች በታሪክ የመጀመሪያዋ ሴት ሆናለች። የመሃል ዳኛዋ ፍራፓር ጨዋታውን ከረዳቶቿ ብራዚላዊቷ ኒውዛና ከሜክሲኮዋ ካረንዲያዝ ጋር የመራች ሲሆን የዓለም ዋንጫ ጨዋታ በሶስት ሴት ዳኞች ሲመራ በ92 ዓመታት ታሪኩ የመጀመሪያው ነው። ፍራፓር ለአለም ዋንጫው ዳኝነት ከመመረጧ በፊትም ቢሆን የወንዶችን ጨዋታ በመዳኘት ትልቅ ልምድ አላት። እንደ ጎርጎሮሳውያኑ በ2019 የፈረንሳይ ሊግ አንድ ጨዋታን በመምራት የመጀመሪያዋ ሴት ዳኛ እንዲሁም ከአንድ ዓመት በኋላ የወንዶች ሻምፒየንስ ሊግ ጨዋታን በመምራት ቀዳሚዋ ሴት መሆንም ችላለች። ፊፋ ስድስት ሴት ዳኞችን ለአለም ዋንጫ ወደ ካታር እንደሚያቀኑ መግለጹ ይታወሳል። ፍራፓር ሜክሲኮ ከፖላንድ ና ፖርቱጋል ከጋና ጋር ባደረጉት ጨዋታ ላይም አራተኛ ዳኛ ሆና መርታለች። በዋና ዳኝነት በመራችው የጀርመንና ኮስታሪካ ጨዋታ የአራት ጊዜ የዓለም ሻምፒዮኗ ጀርመን አራት ለሁለት ብታሸንፍም ከምድቧ ግን ማለፍ አልቻለችም። በመጨረሻም ከዓለም ዋንጫ ዜናዎች ወጥተን ወደ አትሌቲክስ ስንሻገር በቫለንሲያ ማራቶን አትሌት አመኒ በሪሶ የርቀቱን ሶስተኛ ፈጣን ሰዓት በማስመዝገብ አሸንፋለች። ትናንት እሁድ ኅዳር 25 በስፔን ቫለንሲያ በተካሄደው የዓለም አትሌቲክስ የፕላቲኒየም ደረጃ የማራቶን ውድድር ኢትዮጵያዊቷ አትሌት አመኒ በሪሶ የስፍራውንና የኢትዮጵያን ክብረ ወሰን በመስበር በአንደኝነት ማሸነፍ ችላለች። አትሌቷ ርቀቱን ያጠናቀቀችበት ሁለት ሰዓት ከ14 ደቂቃ ከ 18 ሰከንድ የዓለም ሶስተኛው የማራቶን ፈጣን ሰዓት ሆኖ ተመዝግቧል ባለፈው ነሐሴ ወር የሜክሲኮ ከተማ ማራቶንንም በድል ያጠናቀቀችው የ31 ዓመቷ አትሌት አመኒ ከትናንቱ የቫሌንሲያ ድሏ በኋላ በሰጠችው አስተያየት ዛሬ ያሳካሁትን ማመን አልቻልኩም ስፍራው አየሩ ህዝቡ ሁሉም ነገር ድንቅ ነበር በጣም ተደስቻለሁ ማለቷን የዓለም አትሌቲክስ መረጃ ያሳያል ውድድሩን በአንደኝነት ታሸንፋለች በሚል ከፍተኛ ቅድመ ግምት ተሰጥቷት የነበረችው የ10 ሜትር የዓለም ሻምፒዮኗ አትሌት ለተሰንበት ግዳይ ደግሞ ሁለት ሰዓት ከ16 ደቂቃ ከ48 ሰከንድ በመግባት የራሷን ፈጣን ሰዓት በማስመዝገብ የቫሌንሲያውን ማራቶን በሁለተኝነት አጠናቃለች። ኬንያዊቷ ሼይላ ቼፕ ኪሩይ ሌላኛዋን ኢትዮጵያዊት ታዱ ተሾመን አስከትላ በመግባት ሶስተኛ ደረጃን ይዛ አጠናቃለች። በወንዶች ምድብ ደግሞ ኬንያዊው ኬልቪን ኪፕቱም እንደ አትሌት አመኒ ሁሉ የዓለም ሶስተኛውን ፈጣን የማራቶን ሰዓት በማስመዝገብ ውድድሩን በአንደኝነት አጠናቋል። አትሌቱ ውድድሩን ያጠናቀቀበት ሁለት ሰዓት ከ01 ደቂቃ ከ53 ሰከንድ የስፍራው ክብረ ወሰን ሆኖም ተመዝግቧል። ታንዛኒያዊው ጋብርኤል ጊአይ እና ኬንያዊው አሌክሳንደር ሙቲሶ ሁለተኛና ሶስተኛ ሲወጡ፣ ኢትዮጵያዊው ታምራት ቶላ ውድድሩን አራተኛ በመሆን አጠናቋል። ለዛሬ የመረጥናቸው ስፖርታዊ መረጃዎቻችን እነዚህ ናቸው። ለአሜሪካ ድምፅ ኬኔዲ አባተ አዲስ አበባ። ኬኔዲ፣ እናመሰግናለን። አድማጮቻችን፣ እንዲሁም ተመልካቾቻችን እስካሁን ድረስ አብራችሁን ስለቆያችሁ በእጅጉ እናመሰግናለን። በመስተንግዶ ሀብታሙ ስዩም፣ በድምፅና በምስል ምህንድስ ነው ደግሞ እስካሁን ድረስ አብረናቸው የቆየ ነው ኤልያስ አስማርና እኔ ሀብታሙ ስዩም ነበርን። መልካም ምሽት ይሁንላችሁ።